የኢትዮጵያ መንግስት መከላከያው ወደ ትግራይ ክልል ዘልቆ እንዳይገባ ያሳለፈው ውሳኔ አደጋ ያዘለ ነው ሲል ባልደራስ ተቃወመ። በቅርቡ ከስር የተለቀቁት የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በወቅታዊ ሀገራዊ ጉዳዮች ላይ መግለጫ ሰጥተዋል። የፓርቲው አመራሮች የህወሓት አንጋፋ አመራሮች ከስር መለቀቃቸውንም ተቃውመዋል። ይሁን እንጂ መንግስት ውሳኔውን ያሳለፈው አገራዊ ጥቅምን ታሳቢ አድርጎ መሆኑን መግለጹ ይታወሳል። ኬኔዲ አባተ ተከታትሎታል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ በሰጠው መግለጫ የተለያዩ ወቅታዊ ጉዳዮችን አንስቷል። ፓርቲው ካነሳቸው ጉዳዮች መካከል የሰሜን ኢትዮጵያው ጦርነት የሚጠቀስ ሲሆን መንግስት የመከላከያ ሰራዊቱ ወደ ትግራይ ክልል እንዳይገባ ያሳለፈውን ውሳኔ ተቃውሟል። ወይዘሮ ማህሌት እሸቱ የፓርቲው አመራር አባል ናቸው። መንግስት ምዕራፍ አንድ ያለውን ዘመቻ የኢትዮጵያውያን ሉዓላዊነት ሳያረጋግጥ መቆሙ ትልቅ አደጋ ያዘለ መሆኑን ገምግመናል። ዘመቻውን ያቆመበትን አመክንዮ ከመስረዳት አኳያም ሆነ እርሱን ተከትሎ ከህዝብ በሚነሳው ተጨባጭ ስጋት ዙሪያ በቂ ምላሽ አልሰጠም። መንግስት ተከድተናል ለሚለው የኢትዮጵያ ህዝብ እያሳየ ያለውን ንቀት ማስተካከል ይገባዋል። ህወሓት አሁንም የሀገሪቱ አንድነትን ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል። የዘመቻው ፍጻሜ የኢትዮጵያ አንድነት አደጋ ላይ የሚጥለውን የህወሓት ወታደራዊ አቅም በመስበር መቋጨት ይገባል። ይሁን እንጂ ወደ ትግራይ ክልል ጦሩን ላለማስገባት የተወሰነው ከቀድሞው ጊዜ ልምድ በመውሰድ መሆኑን የሚገልጸው የኢትዮጵያ መንግስት ሌሎች ምክንያቶችንም ይጠቅሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በነበረ አንድ ዝግጅት ላይ ባደረጉት ንግግርም ስለ ውሳኔው ተከታዩን ብለዋል። በመልሶ ማጥቃቱ ከአፋርና ከአማራ ክልል ካወጣን በኋላ ተጨማሪውን ጉዞ አያስፈልግም ያልነው ውጤቱ አደገኛ መሆኑን ከቲፔሌ በመማር ጭምር። በቅርቡ ከእስር ከተለቀቁት የባልደራስ ፓርቲ አመራሮች አንዱ የሆኑትና የፓርቲው ፕሬዝደንት አቶ እስክንድር ነጋ ግን የመንግስት ውሳኔ ኃላፊነት እየጎደለው እንደሆነ ነው የሚገልጹት። ማዕከላዊ መንግስቱ ኢትዮጵያን አፈርሳለሁ የሚለውን ህወሀት ያለበት ድረስ ደርሶ የህግ በላይነቱ ማረጋገጥ አለበት። ይሄ ኃላፊነት አለበት። ይህን ማረጋገጥ አልቻለም፣ ማዕከላዊ መንግስት መንግስት አይባልም። ይገባ ነው የምትሉት ለሚለው ጥያቄ አስፈላጊ ከሆነ ይገባል። ኢትዮጵያ ነች እኮ ትግለ ለምን ይገባል? ኢትዮጵያ ነፈርሳ ነው እያለ ነው የተቀባይነት የለ። ከዚህ አኳያ ነው የምንመለከተው እና እሱ ነው ቀዳሚ አጀንዳችን። የትግራይ ህዝብንም ነፃ ማውጣት የእኛ ኃላፊነት ነው። የትግራይ ህዝብ የሚባል እኛ የምንለው ነገር የለም ያለ ነው፣ አንድ የኢትዮጵያ ህዝብ ነው ያለ ነው። በተለያየ ቋቋ እንግባባለን፣ በህዝብ ደረጃ ግን አንድ ነው። ትግራይ ነፃ እስካልወጣች ድረስ እኛ ነፃ ወጥናል ማለት አንች ነው። በዛ ደረጃ የኢትዮጵያ ህጋዊ የሆነው አለም አቀፍ ድንበር ድረስ ነፃ እስከሚወጣ ድረስ እኛ ችግሩ ተፈቷል ብለን አናምንም። ይሄ ለገዢው ፓርቲ ግልጽ ሊሆንለት ይገባል። እገፋለሁ አልገፋም የሚል ምርጫ አለው፣ ግዴታው ነው። በእነ ዶክተር ደብረጽዮን ገብረ ሚካኤል መዝገብ ስር እየተከሰሱ ከነበሩ ግለሰቦች መካከል የስድስቱ ክስ መቋረጡንም ባልደራስ በህገ ወጥነት እንደሚመለከተው ወይዘሮ ማህሌት እሸቱ ባቀረቡት መግለጫው አስታውቋል። የህወሀት የፖለቲካና የጦርነቱ ዋነኛ ቀስቃሾች የሆኑ ጉዳያቸውን በህግ ጥላ ስር ሆነው እየተከታተሉ የነበሩ እስረኞችን ሰሞኑን መፍታት መጀመሩ የህግ የበላይነትን የጣሰ ውሳኔ ሆኖ አግኝተነዋል። በኢትዮጵያ አስተማማኝ ሰላም ሊገኝ የሚችለው መንግስት ተጠያቂነትንና ፍትህን ሊያሰፈን ብቻ ነው። ከዚህ አንጻር ገዢው ፓርቲ በጦርነቱ የተጎዱትን አግልሎና ራሱን ብቸኛ የጉዳዩ ባለቤት አድርጎ ተጠያቂነትና ፍትህን ባላሰፈነ ሁኔታ ክስ ለማቋረጥ የሰጠው ውሳኔ የፖለቲካም ሆነ የሞራል ተቀባይነት የለውም። ይህ ህጋዊነት ያልተላበሰ ውሳኔ አገሪቱን ግልጽ ለሆነ አደጋ አጋልጧል። ይህ ውሳኔ የፖለቲካ አመራሩ ከተወያየበት በኋላ በጋራ የተወሰነ መሆኑን መንግስት መግለጹ ይታወቃል። ስለ ውሳኔው ዓላማም ጠቅላይ ሚኒስትር አብይ አህመድ እንዲህ ማብራራታቸው ይታወሳል። ይህ ውሳኔ የተወሰነው ኢትዮጵያን በጠንካራ አደት ላይ ለማኖር ነው። ጠላቶቿን ለመቀነስ ነው። ጉልበት ለመሰብሰብ ነው። ያልገባውና የሚከተል ማህበረሰብ ካለ አይኑን ገልጠው ማየትና ከጥፋት ጎዳና እንዲመለስ ለማድረግ ነው። ሌላም በርካታ ምክንያቶች አሉት። የመንግስት ውሳኔ የኢትዮጵያን ቀውስ ለመፍታት የሚያስችል አንድ እርምጃ ነው በማለት ዩናይትድ ስቴትስ እና የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ውሳኔውን መደገፋቸው ይታወሳል። ሆኖም መንግስት ያሳለፋቸውን ጦርነቱን የመግታትና የህወሓትን አንጋፋ አመራሮችን የመፍታት ውሳኔ ተከትሎ ከህወሓት ጋር ለድርድር የሚቀመጥ ከሆነ ይላሉ፣ አቶ እስክንድር ነጋ፣ ይህ ከሆነ የአንድነት ጉዳይ የድርድሩ ጠረጴዛ ላይ መቅረብ የለበትም። ኢትዮጵያ አንድነትን ጥያቄ ውስጥ የሚከት ማንኛቸውንም ነገር አንቀበልም። በኢትዮጵያ አንድነት ላይ ለመደራደር የኢትዮጵያ መንግስት መብት የለውም። እውነተኛው ባለቤት ህዝቡ እሱ፣ ኖክዬ ነው የምናገር፣ ብዙሃኑ ህዝብ ማለት ነው። እሱ ምን እያለ ነው? በአንድነቴ አትደራደሩ እያለ ነው። ወደ ግንባር ዘምቷል፣ ተሟል፣ ሀገሬ አትፈርስም፣ ኢትዮጵያ አትፈርስም ብሎ በተግባር ፍላጎቱን በደሙ ጽፏል። ይህ በሆነበት ሁኔታ ኢትዮጵያን አፈርሳለሁ ከሚል ድርጅት ጋር የኢትዮጵያ መንግስት ሲደራደር ለመደራደር ቢቀመጥ ይህንን የህዝብ አቋም እንዲያንጸባርቅ ነው ምንጠብቀው። በኢትዮጵያ አንድነት ጉዳይ እንደማይደራደሩ ጠቅላይ ሚኒስትር አብይና መንግስታቸው ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። በቅርቡ ይካሄዳል ተብሎ የሚጠበቀውን ሀገራዊ ምክክር በተመለከተ ባልደራስ ባስቀመጠው ቅድመ ሁኔታ በምክክር ኮሚሽኑ መሳተፍ የሚፈልጉ የፖለቲካ ኃይሎች የኢትዮጵያን አንድነትና ሉዓላዊነት እንዲሁም ሰላማዊ ሂደትን ሊያከብሩ እንደሚገባ ያነሳ ሲሆን እንደ ፓርቲ ወደ ምክክር ኮሚሽኑ የሚገቡበትን አጀንዳ አቶ እስክንድር ያስረዳሉ። ስነስርዓት ችግር ያደረጉ ሀገራት በሙሉ ይህንን ፋክት ቼክ ማድረግ ይቻላል። በሙሉ አዲስ ህገ መንግስት አውጥተው ችግሩን ያደረጉት አምባገናዊ ስርዓት ነበር። እንደውም አምባገናዊነቱ በነገራችን ላይ ኢትዮጵያ አምባገናዊ ብቻ ዘረኛ የሆነ አምባገናዊ ስርዓት ግን እሱ የሰጠንን ህገ መንግስት ይዘን ወደ ዴሞክራሲያዊ ስርዓት እንሄዳለን የተባለው እኛ ገብተን አሁን ፕሬዚደንት የለም። ህገ መንግስት ይዘን ነው ዴሞክራሲያዊ ሀገር ምንገነባው የሚባል ከሆነ ለእኛ በአንድነቱ አደጋ ላይ ይመጣል። ሌላኛዋ በቅርቡ ከተፈቱት የባልደራስ አመራሮች አንዷ የሆኑት ወይዘሮ ቀለብ ስዩምም የህገ መንግስት ለውጥ የፓርቲያቸው አጀንዳ የሆነበትን ምክንያት እንዲህ ሲሉ ይገልጻሉ። ወደ ምክክር የምንገባበት ሁኔታ እንዴት ሊሆን እንደሚችል አስቸጋሪ ሁኔታዎች ይታያል ብለን እናስባለን። የሚጀምረው እኮ ቀላል ስለሚመስል ግን ትልቅ ችግር የሚፈጥረው ሀገራችን ብሔራዊ ባንዲራ እኮ የላትም። አንዱ ክልል ሌላ ባንዲራ ይዞ ይወጣል፣ አንዱ ክልል ሌላ ላይ ባንዲራ ይዞ ይወጣል። ለዚህ መነሻው ህገ መንግስቱ ነው። እንደዚህ አይነት ችግሮችን ይዘን እንዴት ወደዛ ልንመጣ እንደምንችል አስቸጋሪ ስለሚሆን የድርጅታችን አንዱ አቋም ይሄ እንደሚሆን ልትይዙልን ነው ህገ መንግስቱን ጨምሮ የልዩነት ምንጭ የሆኑ ዋና ዋና ሀገራዊ ጉዳዮች የሀገራዊ ምክክሩ አካል እንደሚሆኑ መንግስት መግለጹ ይታወቃል። በዛሬው መግለጫ ላይ የባልደራስ አመራሮች አቶ ስንታየው ቸኮልና አስካለ ደመሌም የተገኙ ሲሆን እነርሱን ጨምሮ በቅርቡ የተፈቱት የፓርቲው አመራሮች ከነገ አርብ ጥቅምት 6 2014 ዓ ም ጀምሮ በአፋርና በአማራ ክልሎች ወደሚገኙ ግንባሮች በመሄድ ጉብኝት እንደሚያደርጉም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ At this above.